የደቡብ ሱዳን ሽምቅ ተዋጊ ቡድን መሪ የሪክ ማቻር ወታደሮች በታቀደው የጊዜ ሰሌዳ መሰረት ዛሬ ማክሰኞ ጁባ መግባታቸው አጠራጣሪ መሆኑ ተነገረ። ይህ መርሃ ግብር ግን ባለፈው ነሐሴ ወር በጁባው መንግሥትና በኤስፒኤል መካከል የተደረሰ ስምምነት ቁልፍ ነጥብ መሆኑ አይዘነጋም። ባለፈው ሳምንት የሽምቅ ተዋጊ ቡድን መሪ ማቻር ለቪኦኤ በሰጡት ቃል ከተማዋ ከወታደሮች ነጻ እስከሆነችና ከእርሳቸው ሰራዊት የመጀመሪያዎቹ 1307 ወታደሮች እስከገቡ ድረስ እርሳቸውም ወደ ጁባ እንደሚመለሱ መናገራቸው ይታወሳል። የተቃዋሚ ኤስፒኤልኤም ወታደራዊ ቃል አቀባይ እንደሚሉት መንግሥት አንድ የተለየ ስፍራ ገና ስላላዘጋጀና እንደ ሕክምና አገልግሎት መስጫዎችም ያሉ ስለሌሉ ወታደሮች እንደታቀደው ዛሬ ማክሰኞ ጁባ ሊገቡ አይችሉም ብለዋል።